የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 5 2016 ዓ ም ዝግጅታችን ጀመረ። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናውና የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምፅ ተናግረዋል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ ለእኔ የመንግስት ቁራጥነት ነው ብዬ አስባለሁኝ። በምዘና ሂደቱ ላይ አስተያየታቸውን የሰጡንን በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድርን የሰማችሁት ዝርዝር ዘገባለን የኛ ይገር መሀል በአፍሪካ ውስጥ እንደኛ የመሰለ ነጻነት የነበረው የሰራተኛ ማህበር አልነበረም ምክንያቱም እኛ ከአለም ነጻ ሰራተኞች ማህበር በጊዜው ስልሳ ሁለት ሚሊዮን ያለ አባል ነበር ማለት ነው ለምሳሌ ወደ ሞስኮ ለመጀመሪያ ጊዜ በሄድኩ ጊዜ ሞስኮ ጋብዘውናል እሺ ያለው እና ወደዛም በምንሄድበት ጊዜ የመንግስት አስተያየት ስ ለማወቅ ፈልጌ ነው አልኳቸው እንኳንስ መሄድና እርዳታም ቢሰጡ ተቃበል ነው ያለች ይገጠ ነገር እና ጠቅላይ ሚኒስትሩ ሆነ በምንም አይነት አብዛኛው አባሎቻችን በሶሻሊስት አገር ለሰሚናር እንልካቸዋለን፣ ወደ አሜሪካ እንልካለን፣ ለአውሮፓ እንልካለን። ማንም መንግስት ይሄን አድርጉ አላለንም። አሁን ደግሞ የሰማችኋቸው በኢትዮጵያ ሰራተኞች ማህበር ምስረታና በኢትዮጵያ የፖለቲካ ታሪክ ጉልህ አስተዋጽኦ የነበራቸው የ95 ዓመት ዕድሜ ባለጸጋ አቶ በየነ ሰለሞንን ነው። ከእሳቸው ጋርም ቆይታ ይኖረናል። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ጥር አምስት 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሻው ስመኝሽ የቆየና ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ቆንጅት ታዬ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን፣ ዘና የሚያደርጓችሁን ሙዚቃዎችም አሰናግተናል። ከዛ በፊት ግን የሰዓቱን ዋና ዋና ያለም ዜና እናስቀድም። ጤና ስትልኝ ክብራትና ክብራን ከእሁድ ምሽት ዜና ጋር እንግዲህ ወልዴ ነኝ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሱዳንን ግጭት በተመለከተ በሚቀጥለው ሳምንት በኡጋንዳ ለማካሄድ ባቀደው ጉባኤ ላይ እንደማይሳተፍ በሱዳን ሰራዊት አዛዥ የሚመራው የአገሪቱ የሽግግር ሉዓላዊ ምክር ቤት አስታውቋል። ምክር ቤቱ በተጨማሪም የተባበሩት መንግስታት ድርጅት ባላንጣ ከሆነው የፈጥኖ ደራሽ ኃይሉ መሪ ጄኔራል ሞሐመድ አምዳን ዳግሎ ጋር ግንኙነት መፍጠሩን አውግዟል። ዘጠኝ ወራትን ባስቆጠረው ግጭት በአልቡርሃን የሚመራው የሱዳን ሰራዊት ግዛቶችን እየተነጠቀ እንደሆነ በመነገር ላይ ነው። የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ደጋሎ ዲፕሎማሲያዊ ድጋፍ ለማሰባሰብ አዲስ አበባን ጨምሮ ሌሎች የአፍሪካ መዲናዎችን ሲጎበኙ ሰንብተዋል። በኢጋድ አማካኝነት በኡጋንዳ በመጪው ሳምንት ሊካሄድ ቅርት በተያያዘለት ጉባኤ ላይ እንደማይገኝ ያስታወቀው ሉዓላዊ ምክር ቤቱ በሱዳን የተከሰቱት ሁኔታዎች የሱዳን የውስጥ ጉዳይ ናቸው በማለት አስታውቋል። ከስድስት የአፍሪካ ሀገራት ጉዞ የተመለሱት ደጋሎ በኢጋድ የቀረበውን የጉባኤ ጥሪ እንደተቀበሉት በኤክስ ማህበራዊ መድረክ ላይ አስታውቀዋል። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደጋሎ መጋበዛቸው ሕግን የጣሰ እና ኢጋድ እንደ ተቋም ያለውን ተአማኒነት የሚጎዳ መሆኑን አስታውቋል። ሚኒስቴሩ አሸባሪ ሚሊሻ ሲል በጠራው የፈጥኖ ደራሽ ኃይሉ የተፈጸሙትን ሰቆቃዎች በተመለከተ ኢጋድ ዝምታን መርጧል ሲል ከሶ የአባላት ሀገራት መሪዎች ብቻ መገኘት በሚገባቸው ጉባኤ ላይ ኃይሉን በመጋበዝ ህጋዊ እውቅና ሰጥቷል ሲል ቅሬታውን አሰምቷል። የሱዳን ሰራዊት ፈጥኖ ድራሽ ኃይሉ የሚያደርገውን ግስጋሴ መግታት ባለመቻሉ አልቡራን በዲፕሎማሲው መስክ መገለል እየደረሰባቸው ነው ሲሉ ተንታኞች በመናገር ላይ ናቸው። በሺህ የሚቆጠሩ እስራኤላውያን ከትናንት ምሽት ጀምሮ ለ24 ሰዓታት የሚቆይ ሰልፍ በቴል አቪቭ በማድረግ ላይ ናቸው። ሰልፈኞቹ የተሰባሰቡት የእስራኤል መንግሥት በሐማስ የታገቱ እስራኤላውያንን እንዲያስለቅቅ ጥሪ ለማድረግ ነው። ታጋቾቹ እንደ ፈረንጆቹ አቆጣጠር ጥር ሰባት ቀን በሐማስ ከተወሰዱ አንድ መቶኛ ቀናቸውን አስቆጥረዋል። የታጋቾቹን ፎቶግራፍ በመያዝ የታጋቾች አደባባይ ብለው በሚጠሩትና ከእስራኤል መከላከያ ሚኒስቴር ፊት ለፊት በሚገኘው ስፍራ የተሰባሰቡት ሰልፈኞች በሐማስ ቁጥጥር ስር ያሉ ውዶቻቸው ሊደርስባቸው ስለሚችለው ስቃይና እንግልት ተናግረዋል። በሰልፉ ላይ ንግግር ያደረጉት የአሜሪካው አምባሳደር ጄኮብ ሊዩ የፕሬዚደንት ባይደን አስተዳደር የቀሩት ታጋቾችን በሙሉ ለማስለቀቅ ቁርጠኛ ነው ብለዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በቪዲዮ በላኩት መልእክት በአማስ ቁጥጥር ስር ያሉት ሁለት ፈረንሳውያንም ሆነ የተቀሩት ታጋቾችን ለማስለቀቅ አገራቸው አስፈላጊውን ሁሉ ታደርጋለች ብለዋል። ፈረንሳይ ልጆቿን አትጥልም ሲሉም ተደምጠዋል። ታጋቾቹን ለማስለቀቅ ይደረግ የነበረው ድርድር እንዲቀጥልም ጥሪ አድርገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በታይዋን ምርጫ የዲሞክራቲክ ተራማጅ ፓርቲው ዲፒፒ እጩና ምክትል ፕሬዚዳንት የነበሩት ላይ ቺንግተ ፕሬዝደንታዊ ምርጫውን ማሸነፋቸው ይፋ ሆኗል። ታይዋናውያን የቻይናን ዛቻ ችላ በማለት ትናንት ፕሬዚዳንታቸው ለመምረጥ ድምፅ ሰጡ ውለዋል። የተለያዩ የዓለም ሀገራትና መንግስታት ለአዲሱ ፕሬዝደንት የደስታ መግለጫ መልእክት መላካቸው ቻይናን እጅግ ያስቆጣት ጉዳይ ሆኗል። ቻይና ደሴቲቱን ታይዋን እንደ ግዛቷ የምትቆጥራት ሲሆን አስፈላጊ ከሆነ በኃይል እንደምትቀላቅላት ስትዝት ከርማለች። የላይ ቺንተ ምርጫውን ማሸነፍ ህዝቡ በደሴቲቱ ጉዳይ ላይ ያለውን አጠቃላይ አስተያየት አያሳይም ሲል በቻይና የታይዋን ጉዳዮች ቢሮ ባወጣው መግለጫ አስታውቋል። በሁለቱ መካከል ያለውን ሁኔታም እንደማይቀይረው ቢሮ በመግለጫው አመልክተዋል። የቅዳሜው ምርጫ በተመለከተ አስተያየት እንዲሰጡ የተጠየቁት የአሜሪካው ፕሬዝደንት ጆ ባይደን የታይዋንን ነጻነት አንደግፍም፣ ነገር ግን ማንኛውም አገር በምርጫው ላይ ጣልቃ ቢገባ ተቀባይነት አይኖረውም ብለዋል። የእንግሊዝ የጃፓንና የሌሎችም አገራት ለታይዋኑ አዲስ ፕሬዝደንት የደስታ መግለጫ ሲልኩ የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ሞስኮ ታይዋንን እንደ ቻይና አካል አድርጋ መመልከቷን ትቀጥላለች ብለዋል። በመጨረሻም ዛሬ በአዲስ አበባ በተካሄደ ሥነ ሥርዓት ላይ አንድ ሺህ ጥንዶች በትዳር ተጣምረው በጋራ ሰርጋቸውን አከናውነዋል። ያሜንት ኃላፊነቱ የተወሰነ የግል ማህበር የተሰኘ ድርጅት ከባህልና ስፖርት ሚኒስቴር ጋር በመተባበር ባዘጋጀው በዚሁ የጋራ ሰርግ ላይ ከአገሪቱ የተለያዩ ክልሎች የተውጣጡ አዲስ ምሽሮች ተካፋይ ሆነዋል። በባህላዊ አልባሳት ያጌጡት ጥንዶች ሥነ ሥርዓቱ ወደ ተካሄደበት የሚሌኒየም አዳራሽ ሲያምሩ እንደመጡበት ባህል ሲዘፍኑና ሲጨፍሩ መስተዋላቸውን የኤፍፒ ዘገባ አመልክተዋል። አዘጋጆቹ ከአስር ዓመታት በፊትም አምስት መቶ ጥንዶችን በአንድ ላይ ያጋቡ ሲሆን በኮሮና ወረርሽኝና በሌሎችም ምክንያት ተቋርጦ መሰንበቱ ታውቋል። ከጋምቤላ ክልል የመጡትና ሁለቱም የ21 ዓመት ወጣቶች የሆኑት የያዕቆብ ተስፋይና ልደት ታገል ከሌሎች አካባቢና ባህል የመጡ ጥንዶችን ማየታቸው እንዳስደሰታቸው ተናግረው ለሰርግ የሚሆን በቂ በጀት ስላልነበራቸው መልካም አጋጣሚ እንደነበር ተናግረዋል። አድማጮች፣ የምሽቱ ዜና በዚሁ ተጠቃሏል። ዜናውን ያሰማኋችሁ እንግዲህ ወሊኔ መልካም ምሽ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 5 2016 ዓ ምት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በዛሬው ዝግጅታችን እንደተለመደው የተለያዩ መሰናዶችን ይዘን ቀርበናል። ስሜት የሚያነቃቁ ዜማዎችንም እንጋብዛችኋለን። እስከ ዝግጅታችን ፍጻሜ ከምሽቱ አራት ሰዓት ድረስ አብራችሁን ቆዩ። ፕሮግራማችንን ለምን ራሄል ጌቱ አዲስ በለቀቀችው ሞቅ ያለ ነጠላ ዜማ አንጀምርም? ገና ከመለቀቁ እኮ ዩቱብ ላይ ያገኘው ተመልካች ኢንተርኔቱን ሰበረ ነው የሚባለው። ስመኝሽ ያስብላል ያስብላል፣ እዩት ይሰኛል። የዚህ የራሄል አዲሱ ነጠላ ዜማ አርብ ዕለት ነው በናሆም ሪከርድስ ላይ የተለቀቀው። ድንቆኖ ከተሰራው ሙዚቃ ጎን ለጎን ክሊፑ ላይ የሚታየው ወደ ሀመርና ወደዛ አካባቢ ባለ ባህላዊ አለባበስ ከአጃቢዎቿ ጋር የምታሳየው የዳንስ ውዝዋዜ ሁሉ የተዋጣለት ነው። በጣም በጣም የተለየ ስራ ነው። አድማጮቻችንም እንግዲህ በራሄል ዜማ እየተዝናኑ አብረውን እንዲያመሹ እንጋብዛለን። ራሄል ትቀጥላለች የተሰኘ አዲስ ነጠላ ዜማ ነው። ሰምታችሁ የተመለሳችሁት ከሶስት ቀናት በፊት ለአድማጭ በደረሰው ዜማ ዘና እንዳላችሁ ተስፋ እያደረግን ወደ መጀመሪያው መሰናዷችን እንሻገር። የከተማ አስተዳደሩ ምዘናና የተፈታኝ ቅሬታዎች የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናውና የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምፅ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲል የክልሉ አስተዳደር ቪኦኤ ላቀረበለት ጥያቄ መልስ ሰጥተዋል። በሌላ በኩል ደግሞ የሕዝብ አስተዳደርና ልማት አመራር ባለሙያ መንግስት ከምዘናው በፊት በሲቪል ሰርቪሱ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው ሲሉ ሀሳባቸውን አካፍለዋል። እንግዲህ የመስታወት ባልደረባችን አስማማ ዋዬ ነው በዚህ ዙሪያ ያዘጋጀው ዘገባ ቀዳሚው ዝግጅታችን ነው። የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15 ሺህ በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው አለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር እችላለሁ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛ የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል። መጀመሪያ የሆነ ጭምጭምታ ታዋሪ የነበረ ፈተና ይኖራል፣ የመንግስት ሰራተኛ ምና የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ ሐሙስ ማታ ማለት ነው፣ ወደ አስር ሰዓት አካባቢ ለከተማ አካል ሄዳችሁ ፍርንሽ ትወስዳላችሁ አሉን። በማግስቱ ደግሞ የነሱ ቴክኒክ ችግር ምናም ባሉት ከፈተና ቦታው ሂደን ስንጉዳላ ሁለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በሃያ ተፈተንን ማለት ነው። እና የፈታተን ሂደቱ ና በደንብ ግልጽ አላረጉልም ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ብዙ መሪና ዳይሬክተሮች አመራር የሚለው አርባ ፐርሰንት በላይ በአንድ ተቋም መያዝ እንደ ወይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናም የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ አምስት ጥያቄዎች ናቸው። ክፍት ነው ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ የሰጡን ማለት ነው። አምስት አምስት ጥያቄ ዙሮ ዙሮ ምንድን ነው ጥያቄው? ሰው ማለት እንደ መሰለው የሚመልሰው ጥያቄ ነው። ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ፣ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል። በአብዛኛው ዘጠና ስምንት ወይ ደግሞ ዘጠና ዘጠኝ ፐርሰንት ወድቀናል ማለት ነው። በአማርኛ የተፈተን ሰዎች ከዛ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል ሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዛ አይነት ነገር ነው ያለ ማለት ነው። የመንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ኢፍታ የሆኑ አሰራሮች ወይ ደግሞ ህግን እና አሰራርን ተገን ተደርጎ የሚደርሱ ጥቃቶች ማስቀመጥ አለባቸው። የቀረበውን ቅሬታና ብዥታ በተመለከተ ለአስተዳደሩ ላቀረበው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘር የተለን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው፣ አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋም በተመለከተ ለተነሳው ጥያቄ ሰራተኞቹ የተፈተኑት ራሳቸው በመረጡት ቋንቋ መሆኑና ፈተናው የታረመውም ምስጢራዊነት ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሪት ኤለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከአርባ ከመቶ መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሄሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከአራት ሺህ በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሞ ማለፊያውና ከስድሳ ከመቶ በላይ ውጤት ያመጡት ሰላሳ አራት ከመቶዎቹ ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸውን እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል። አሁን ቅሬታ አቅርበናል እኛ ማለት ነው የስምዝራችን ያለ ቅሬታ ያቀረብን ልጆች ሌሎችም በጎን መረጃዎች አሉ። ለምሳሌ የተፈተልንበት ኮዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንደው ምንድነው የፈተናው እውቀታችን ይወጣና ይታይልን፣ ገለልተኛ የሆነ ወገን ይረመውና ይታይልን ነው። እንደውም እኛ ጥያቄ። ይህ በእንዲህ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብሏል። ይሁን እንጂ ከምዘናው በፊት መሰራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለውም አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ ሂደቶች አሉ ብዬ አምናለሁኝ ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነፃ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም እዚህ የሚገቡ ሰዎች ተመዝኖ ይገባሉ ተፈትኖ ይገባሉ የሚባል መጠቀስ አለበት የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ መቼ እንደሚፈተኑ ካወቁ ግብአቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ መጀመሪያ ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ስቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዚያ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች፣ ለምሳሌ የሀገር ታሪክ ሊሆን ይችላል ሂሳብ ሊሆን ይችላል። የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ። ሂደቱን ስላልጠበቀ በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነ መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል። እኔን የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልናን አስተካክሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር፣ እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስል እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ስወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁራጥነት ነው ብዬ አስባለሁ። የሚሰሙ ነገሮች አሉ። ሰዎች ይነሳሉ። መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠሩ ግዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ። ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናዊ ማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሶ ገብሬ ተናግረዋል። ለአሜሪካ ድምጽ አስመሟየነው ነው ዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን እየተከታተላችሁት ያላችሁት፣ በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አድማጮቻችን ለሚኖራቸው አስተያየቶች አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችንንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ ሰራተኞች ማህበር አመሰራረትና በኢትዮጵያ የፖለቲካ ታሪክ ውስጥ ጉልህ አስተዋጽኦ ያደረጉ አንድ ትልቅ ባለሙያ ያስተዋውቀናል። የምሽቱ እንግዳችን አቶ በየነ ሰለሞን ይባላሉ። በኢትዮጵያ የመጀመሪያው የሰራተኞች ማህበር መስራች ናቸው። በማህበሩ ውስጥ ዋና ጸሐፊና ፕሬዝዳንት በመሆንም አገልግለዋል። ይህ ብቻ አይደለም። አቶ በየነ የዓለም ስራ ድርጅት አስተዳደር ቦርድ አባል እንዲሁም የዓለም ነፃ ሰራተኞች ማህበር ምክትል ፕሬዝዳንት ሆነው አገልግለዋል። የአፍሪካ ሰራተኞች ማህበር በአዲስ አበባ ሲመሰረትም ተቀዳሚ ፕሬዝዳንት ነበሩ። የጡረታ ጊዜያቸው እስኪደርስ ደግሞ በአዲስ አበባ ዓለም ስራ ድርጅት የአፍሪካ ቅርንጫፍ ውስጥ ሰርተዋል። እንግዲህ ደረጀ እኚህን ትልቅ ኢትዮጵያዊ ያነጋገርካቸው አንተ ነህ እና ወደ ቆይታችሁ ከማለፋችን በፊት እስኪ ከሳቸው ጋር የነበረ ቆይታ ምን ይመስል ነበር? ከእሳቸው ጋር ማውጋት ትልቅ የታሪክ መጽሐፍ ማንበብ ማለት ነው። የሚገርም ነው። አቶ በየነ የዘጠና አምስት ዓመት ዕድሜ ባለጸጋ ናቸው፣ ግን የማስታወስ ችሎታቸው እጅግ የሚደንቅ ነው። በዚያ ላይ ሰውነታቸውም ጠንካራ ነው። እንዲያውም እንደሚዋኙ ሁሉ ነግረውኛል። እንግዲህ እኚህ አንጋፋ የዕድሜ ባለጸጋ ትላንትና ደግሞ እዚህ ዋሽንግተን ዲሲ ውስጥ ዘጠና አምስተኛ የልደት በዓላቸው ተከብሮላቸዋል። ከዚሁ ጋር አስታከህ የኢትዮጵያ ሰራተኞች አንድነት ማህበር ውልደት እድገትና ውድቀት በሚል ርዕስ ሁለት ሺ አራት ላይ ስላሳተሙት መጽሐፍ እንዲሁም አጠቃላይ የህይወትና የስራ ጉዟቸው ዙሪያ አነጋግረሃቸዋል። ወደ ቆይታችሁ እንለፍ። ጤና ይስጥልን አቶ በየነ እንኳን ለዘጠና አምስተኛው አመት የልደት በዓሉ አደረሶ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ለመቶኛው አመት የቀረችው አምስት አመት ብቻ ናት አይደል? እስቲ እግዚአብሔር ፈቃዱ ከሆነ። ጤንነቱ እንዴት ነው? እርጅና እየመጣ ነው። ፍጹም ደህና ኖት? አዎ፣ ደህና ነኝ። እንደ መኪና ላለ በቃ ምንም ችግር የለም። ቀኑን እንዴት ያሳልፋሉ? ቀን እንግዲህ በጠዋት ዋና ሄዳለሁ። አንዳንድ ጊዜ ደግሞ ከዛ በኋላ ደግሞ ወክ አደርጋለሁ። ድሮ ሰው የማውቃቸው ጋር እንግዲህ በቀጠሮ እየተደጋገሩ ማውራት ነው። ሌላ ነገር የለም። በዘጠና አምስት አመቶ ይዋኛሉ? አዎ ዋኛለሁ። ከባለቤቶ ከወይዘሮ ለምለም ተወልደ ታፍላ ጋር ጋብቻ ብቻ የመሰረቱት ጥር አስራ አምስት አስራ ዘጠኝ አርባ ዘጠኝ እንደነበረ ታሪኮ ያስረዳል። እንግዲህ ወደ አስር ልጆች አፍርተዋል፣ ዘሮን አብዝተዋል። ስንት የልጅ ልጆች አሉት? አሁን ወደ አስራ አራት አሉ። ሌላው እንደ ልጆቹ አድርገው የሚያዩት የኢትዮጵያ ሰራተኞች ማህበርና አባላቱን ነው። ከአስራ ዘጠኝ ሀምሳዎቹ አንስቶ ምንም ያልነበረ ማህበር እንዲመሰረት በማስቻል እርሶ እስከነበሩበት ጊዜ ወደ ሰባ አምስት ሺህ በላይ አባላትን ያፈሩ ማህበራት እንዲቋቋሙ ብዙ መሥዋዕት መክፈሉን መጽሐፎ ያስረዳል። ዛሬ ይህ ቁጥር ወደ ሚሊዮኖች መግባቱ ይነገራል። የእርሶም ብቻ ሳይሆን በኢትዮጵያ ሰራተኛ ማህበራት አመሰራርታ ታሪክ ውስጥ ብዙ አስተዋጽኦ ያላቸውን ሰዎች እንደነ አበራ ገሙና በረከት ሀብተ ስላሴን ፕሮፌሰር መስፍን ወልደ ማርያምና በቀጥታም ሆነ በተዘዋዋሪ አስተዋጽኦ ያደረጉትን ሰዎች ታሪክ ጽፈዋል ዛሬ በዚህ ዙሪያ ያጫውቱናል በቅድሚያ ወደ ሰራተኛ ማህበር ምስረታ የገቡበትን ምክንያትና አጋጣሚ ያጫውቱን ከፈለጉ ለመጀመሪያ ጊዜ ወደ ትግሉ የገቡት እንደ ኤሮፓ አቆጣጠር በ1953 ያኔ ዳርማር አሁን አንበሳ በሚባለው ጫማ ፋብሪካ ውስጥ እንደነበር በመጽሐፎ ገልጸዋል። ከሱ መጀመር ይችላሉ። አዎ እዛ በምንጀምርበት ጊዜ መቼም ዳርማ ነፍሱ ማረው ያው ማንድሮስ የሚባለው ሰውዬ ነበር። በጣም ጨቋይ ነበር በእውነቱ በጣም የሚያሳዝን ነገር ነው እና ያንን በቃ እኔ ጨርሼ ሁኔታውን አይቼ በቃ ሰራተኛው እንቅስቃሴ የተደረገና በቀጥታ ወደ ሰነገስቱ ሰልፍ አምርተን ሄደን ነበር። የሚደንቅ ነገር ጠዋት ሄደን እስከ ማታ እስኪጨልም ድረስ አቤት እያንዛ ቤተ መንግስቱ፣ አሁን ዩኒቨርሲቲ የሆነው ማንም ሰው የሚመጣ የለም ብሎ ኩብዘበኞቹ ምንድነው የምትፈልጉት ብለው በቃ ይጠይቃሉ። ጃንሆይም ከሌሉ የሉም ብለው ተመልሶ ይሄዳል። የእኛ ወደ መጨረሻ ጊዜ ልም አንድ ሻመል መጣና ከአንድ ወታደር ጋራ ምን ነው የምትፈልጉት አለ። ጨልሟል እኮ አይ ጃን ሆይ ለማን እንፈልጋለን ብንላቸው ጊዜ አይ ጃን ሆይ ደብረ ዘይት ናቸው ዘሉ አሉ። ለምን አስቀድማችሁም አትነገሩ የሚችላቸው መልስ አልፈጠኑም ሄዱ። በኋላ ሳስበው ይህ ሁሉ የተደረገው የታሳስ ንቅናቄ ለማድረግ እንዲያው ሰውም ይጭጨነቅ ብለው ለእነሱም ድጋፍ የሚሆን በቃ ታስቦ የተደረገ ሆኖ ነው ያገኘሁት። ቦሩ ነው እንግዲህ ሁሉ ታሳስ የመጣ ከዚያ በኋላ ወደ ስራችን ስንመለሳ የጻፎ ማነው ብሎ ስለደረሰበት ማንረ ከስራ ከገባን ጊዜ እኔን አስወጣኝ። ያ ፋብሪካ ጣልያን ነው ያቋቋመው። እሱ በከራይ ገባ። አሁን ርስቱንም ፋብሪካውን ገዝቶታል። እና ይህ ሁሉ ኢትዮጵያ መንግስት፣ በቃ ይሄን ያህል ቸረፍ ሲያደርግ ለምንድነው ሰራተኛው ይሄን ያህል ልጨቁ ነው ተብሎ ዝርዝር ስለተጻፈ ብቻ ነው። በአገር ግዛት ሚኒስትር የጸጥታው ጠቅላይ መምሪያ ሄድኩ። በቃ እዛ ልክ በአንድ ወር ስመላለስ፣ በአንድ ወር በቃ እንግዲያው እሱ ሊመልስ አልቻለም እና ከእኔም ከሱም አድርገን ጊዜ እንሰጣለን። በዛ ቀን ሲመጣ ጊዜ በቃ ቢሮ አንዱ ተላላኪ እንዲ አረ ቤተ መንግስት አስሯል ይባላል ብሎ ነገረን። ያው ጡሩምባውም፣ አከባቢውም፣ ዘበኛውም፣ ወታደሮም ምኑም ፒያሷ በሙሉ ሞልቶ ንቅናቄው ብዙ አይነት ስለነበረ በዛው እሳቸው እዛው ነው እሳቸው የመራቸው እዛ መቱ። በቃ በዚህ ነው መጀመሪያ ዳር ማርት ለቅቄ ወደ ከባድ እቃ ማመላለሻ ድርጅት የተቀጠርኩት። ይሄ ሁሉ ሲሆን የሰራተኛ ማህበር ነበር በወቅቱ የለም፣ እንዲያውም እዛን አበራ ገሙ እኔ በምመላለስበት ጊዜ ራሳቸውም እንደዙ ጃንሆይ ጋር ሄደው አፈንጉስ እሸቴ ገዳ ቀርበው ሲነጋገሩ እዛው ነበሩ። እና ምንድን ነው እነሱ የልማት ማህበር ነው ያቋቆሙት ያሰው የተደረገው እና ያንን ያልተጠና በስሜት ብቻ ስለነበረ በዚሁ ጊዜ ነበር እኔ እንግዲህ በዚህ በተማሩ ሰዎች ግንኙነት አድርገን እኔና አቶ አብርሃም መኮንን የወንጂና ስኳር ፋብሪካ በቃ ከአነሱ የሰራተኛ ማህበር ንቅናቄ በቃ ህግም ሰወጣ አይቀርምና ተደራጁ። ነው የሰራተኛ ማህበሩ ጥንስስ ሲታሰብ በወቅቱ የ1953ቱ መፈንቅለ መንግስት ውስጥ ውስጡን እየታቀደ የነበረበት ወቅት ስለነበር፣ ሰራተኞቹ በማያውቁት ሁኔታ ከመንግስት ውስጥ ባሉ ሰዎችም ዘንድ እንዲደራጁ ይፈለግ እንደነበረ ቆይተው መረዳታቸውን አቶ በየነ ይናገራሉ። እነሱ ለመደራጀት የተፈለገው የሰራተኛ ማህበር ይሁን እንጂ ከጠሳስ በኋላ ይሄንን መንግስት አስተዳደር ለመለወቅ ውስጡ ውስጡ ይሰራ ነበር። በኋላ እንደ ምንም ሳይሰራ እንትን ተደረገ እንጂ ከጦር ማንሱም ኤተማጆር ሹም የነበረበት እንትን የውስጥ ሚስጥር ነበራቸው ማለት እና እነማ ዶክተር በጋተ- እነ ዶክተር መንፈስ ልጅ እምሩ ዘለቀ የሚባሉት እነዚሁ ዋናው እንት ናቸው። ማህበር ከተቋቋመ በኋላ አንድ ኃይል ለሚመጣው ለውጥ አንድ ኃይል ይሆናል የሚል ሀሳብ ነው የነበራል እና በዚሁ አይነት ተደረገ። በኋላ በቃ እኛን ከነሱ ጋር ከተመካከር ነው በኋላ እሺ ብለን፣ በቀጥታ አቶ አብርሃም ያው ወንጂ ነው አዲስ አበባ ሰራተኛ የሚያውቁ አልነበረም። በቀጥታ ኮንስቲቱሽን በዚህ በተማሩ ሰዎች የኬንያ ሰራተኞች ማህበር በቃ ተሻሽሎ በአማርኛ ተሰጠንና ይሄን ይዘን ለአቶ አበራ ገሞ ለመጀመሪያ ጊዜ ሄድኩ። መጀመሪያ አብርሃም መኮንን ሄድ ማለት ነው። እዛ ሲሄድ ጊዜ ምንም ሰው የለም፣ አንድ ሁለት ሰው ብቻ እዛ ቢሮ ሲነጋገሩ ቆዩ። አቶ አበራ ገሞ የት ናቸው ቢባል ቤታቸው ታመኑ ያሉት አሉኝ። ኮካኮላ ፋብሪካ ሆነ ያለው አጠገብ ሄጀ እርሶ በጋዜጠኝነቱ ዋኛን እርሶን ለመረዳት እንስጣለን ብዬ ያንን ጽሁፍ ሰራተኛ ማህበር ነክ ሰጥቼ ከዚያ በኋላ ተሰባስበን፣ እኔ ሰራተኞች በሙሉ አስቀድሜ በየ ቦታው ሰራ ስለነበረ ተሰባስበን እዛው ሀያ ብር እነሱ የከፈቱበት ቦታ ተሰበሰብን። ይሄ ተሰበሰብን በኋላ አቶ አብርሃምን ይለኛል። እነሱ የልማት ነው የሚሉት፣ እኛ ደግሞ ይህንን ስንላቸው እንዴት ሊሆን አልቻላል? አይደል? ግድ የለም። ዝም ብልሃል። በቃ ንባቡ ካለቀ በኋላ እንትን ማንሱሙ ይቀበሉታል ብያ አሉ። የተዳከመ መሆኑን ስላወቁ ነው። እና አቶ አየሉ ወልደየስ የሚባሉ የምድርባር ኩባንያ ምክትል ፕሬዚዳንት የነበሩ የሰራተኞች ማህበር የአዲስ አበባ እሳቸውን አንድ ጽሑፍ ሰጠሁና ወደ ውጭ አነሱኑ ንዋልኳቸውና እንግዲህ አሁስ ይህንን ማህበር ለመጀመሪያ ስናቋቁም ስውር ነው በስውር ነው። እና ይሄንን ይሄንን የምትደግፈው ከሆነ ይሄን ይሄንን የመሰሉ ሰዎች በቃ በኔ አስተያየት ብትቀበሉ ጥሩ ነው ተባለ። እኔ ጽፌ በሰጠኋቸው መሰረት አቶ አበራ ደግሞ የክብር ፕሬዚዳንት፣ አቶ አቶ አብርሃም መኮንን ፕሬዚዳንት፣ ምክትል ፕሬዚደንቱ አቶ ደመና ለማ፣ እኔ ዋና ጸሐፊ፣ ግምጃ ቤት ደጀን መኮንን ችኩራላ የሱፍ ደግሞ ከቃጫ ፋብሪካ አድርገን በዚሁ እነሱም ተስማሙ። ስራውን ጀመረ። መጽሐፍ ውስጥ በኢትዮጵያ ሰራተኞች አንድነት ማህበር የምስረታ ታሪክ ውስጥ በልዩ አስተዋጽቸው የጠቀሷቸው ሰዎች አሉ። ሰራተኞች ከነበሩት እንደ አቶ አበራ ገሙ ውጭ ከምሁራንም እነ ዶክተር በረከት ሀብተስላሴን እነ ፕሮፌሰር መስፍን ወልደ ማርያምን አንስተዋል። እስኪ ልዩ አስተዋጽኦ ነበሯቸው የሚሏቸውን ሰዎች ከነ ስራዎቻቸው ባጭሩ ይንገሩን። እንግዲህ ፕሮፌሰር መስፍን ዩኒቨርሲቲ የጂኦግራፊ አስተማሪ ነበሩ ማለት ነው ያበራ እዚሁ ውስጥ አይገቡ፣ ዋናው ምክር የሚሰጡ የነበሩ ዶክተር በረከት ሀብተስላሴ ደግሞ አቃቤ ሕግ ነብሩ ማለት ነው። ልጅ እምሩ ዘለቀም የዚሁ አይነት የራሳቸው ንግድ ምናምን የነበራቸው ናቸው። እነዚሁ ምንለ መጀመሪያ ያደረግነው እነሱ ከእነሱ ጋር ቀጥሮ አድርገን ከአዲስ አበባ ውጭ አንድ ቦታ ጎድጎድ ያለ ቦታ ሄደን ነው እንግዲህ እነሱ ስማቸው እንዳይጠራ ምክንያቱም የእኛን ከእናንተ ጋር ማማከር ከተሰማ ለእናንተ ሆነ ለእኛ ጥሩ አይደለም፣ ብለው ቃል ያስገቡን ከአዲስ አበባ ውጭ እሱም የሚያማክሩን የነበሩ ዞሮ ዞሮ ይህን ህግ እየተረቀቀ ነው እና ሳይፈጸም አይቀርም ብለው ያማክሩን ስለ ልክ እንዳሉ መጀመሪያ ያንን ይዘን የንግድና ኢንዱስትሪ እንዳልጋቸው መኮነን ነበር። እዛ ስንሄድ ጊዜ አይ አስቀድሞ ነበር እውነታቸው ነው። እኔም ፋብሪካው ብቻ ሳይሆን ሰውም ያው ግንኙነት አለ። የሆነ ሆኖ ማህበራዊ ጉዳይ ሚኒስትር አቶ ጌታሁን ተሰማ ስለሆነ ብለው እዛ እያለን ደውለው ከክቡር አቶ ጌታሁን ተሰማ ቀጠሮ ወስዷል። እኔና አቶ አብርሃም መኮነን ከክቡር አቶ ጌታሁን ተሰማ ጋር ተገናኘን ማለት ነው ያመጣቸው ያላችሁ ትግ መጀመሪያ ነገር ኮንፌዴሬሽን ይፈቀድልን። ኮንፌዴሬሽን የሚፈቀደው መጀመሪያ የሁሉ ፋብሪካታ የግል ማህበር በህግ ከተቋቋመ በኋላ መሪዎቹ ተሰብስበው ነው ኮንፌዴሬሽን የሚመሰሩት እንጂ ኮንፌዴሬሽን አሁን ሊመሰረት አይችልም። መጀመሪያ እየጣርን ነው ህጉ እንዲወጣ። ከወጣ በኋላ ግን ያ ማህበር እያንዳንዱ በህግ ከታወቀለት በኋላ በዛን ጊዜ ነውንትም ሆ ነው። የሆነ ሆኖ አቶ ተፈራ ኃይለ ሥላሴ አምባሳደራ ወይ የሆኑ ይሄ ማህበራዊ ጉዳይ ሚኒስትር በኋላ የሆኑ በቃ ገበያ አድርግላቸውና እናንተ ውስጡ ውስጡ እንግዲህ የለም፣ በቃ ተደራጅ ስላሉን በቃ አዲስ ምክር ተሰጥቷል። በዚያ በኋላ አቶ አብርሃም ከዛ መጥቶ እኔም ፍቃድ ከስራ እንትን አድርጌ እያንዳንዱ መተዳዳሪያ ደንብ የእያንዳንዱ ፋብሪካ ሰራተኞች ማህበራት ስፍሳን እንደገና አዘጋጅተን ውስጥ ውስጡ ተዘጋጅተን ካደረግን በኋላ ልክ ጳጉሜ አራት ቀን ሺ ዘጠኝ መቶ ሀምሳ አራት ዓመተ ምህረት ህጉ ወጣ ማለት ህጉ ከወጣ በኋላ ተደራጅተን ስለቆየን በአቃ አስራ ስምንት ማህበሮች በህግ ታውቀው በሬዲዮም በጋዜጣ ከተደረጉ በኋላ ከአለም ነጻ ሰራተኞች ማህበረ መጥቶ ዩኒቨርሲቲ ኮሌጅ ያሁሉ የተመረጥ ሰራተኞች ማህበር ተሰብስበን ለአስራ አምስት ቀን በአንድ ሆቴል ተቀምጠን እዛው ትምህርት እየሰጡን ከውጪ የመጡት ሁለት ከብራሰልስ ዋና መስሪያ ቤት ሁለት ኤክስፐርት የመጡ ነበር። እነ ፕሮፌሰር መስፍን ዶክተር በረከትም እየመጡ ህግ ያስተምሩን ነበር ማለት ነው። ከዚያ በኋላ ሚያዝያ አንድ ቀን አምሳ አምስት ዓመተ ምህረት በቃ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ተመሰረተ። እዛ ምርጫ ተደርጎ በቃ እኔ ዋና ፀሐፊ ሲደረግ፣ አብርሃም መኮንን ማነው ስሙ ፕሬዚዳንት፣ ዘለቆልደ ማርያም ከድሬዳዋ ምክትል ፕሬዚዳንት፣ አቶ ደመና ደማ የቦርድ ዋና ሊቀመንበር መንበር ሆነው በዚ በዚሁ ስራው ተጀመረ ማለት እኛም እኔና አቶ አብርሃም ቋሚ ሰራተኞች ሆነን ማለት ነው። እነዚህ ሰዎች ምሁራን እንጂ የፋብሪካ ወይም የኢንዱስትሪ ሰራተኞች አልነበሩም። የሚጠቅሷቸው ሰዎች እነ ዶክተር በረከት እነ ፕሮፌሰር መስፍን። በሚስጥር ነበረ የማህበር ምስረታውን ስታደርጉና ማንም ማንም አያውቃቸዋል። እኛ ሚስጥር ከነሱ ጋር መነጋገር አንድ የተሰብስበን እዛ ከአዲስ አበባ ውጭ ከተነጋገርን በኋላ ሌላ የሚያውቃቸው የለም። የሚያነጋግሩትም እኔና አብርሃም ብቻ ነው እንጂ ከዚያ በኋላ በቃ ተቋረጠ ማለት ነው። ከዙ ጋር መጽሐፍዎ ላይ እንደገለጹት በተለይ ከንጉሰ ነገስቱ አስተዳደር ባለስልጣናት ጋር ለምሳሌ ከእናቶ ጌታውን ተሰማ ጋር ጥሩ ግንኙነት እንደነበራችሁ ጠቅሰዋል። በሂደቱ ላይና መንግስት ያውቅ ስለነበረ ግልጽ ነበረ። ሚስጥርነቱ ለምን አስፈለገ? ከተፈቀደ በኋላማ ችግር የለም እኮ ከመፈቀዱ በፊት ነው። ከመፈቀዱ በፊት ነው እዚ ከተፈቀደ በኋላማ በነፃ እንሰበስባለን። በቃ ከኢንተርናሽናል ጋር ያለን ግንኙነትም በቃ እንትን ያደረግን ማለት ነው። በተለይ የሰራተኛ ማህበር ምስረታው የተጀመረው በንጉሰ ነገስቱ ዘመን ነው። ንጉሱ ሰማናኛው የልደት በዓላቸውን ሲያከብሩ ማህበራችሁ ከወርቅ የተሰራ ዋንጫ ገጸ በረከት ሰጥቷል። ዋንጫውንም የሰጡት እርሶ ነበሩ። በተለያዩ ጊዜያትም አሁን ድረስ ያለው የሰራተኛ ማህበሩ ህንፃ ሲሰራ ሚያዝ ሰዓት 1961 ንጉሱ የመሰረተ ድንጋይ ማኖራቸውን እንዲሁም ከንጉሱ ጋር በቅርበት መስራታቸውን በተለያዩ ጊዜም በሰራተኞች ማህበር ጉዳይ በበጎም በክፉም እሳቸው ፊት ቀርበዋል። ንጉሱ በሰራተኛ ማህበር ምስረታ ውስጥ የነበራቸው አስተዋጽኦ የበጎ ነበር ወይስ ምንድን ነው የነበረው እንዴት ይገልጹታል? መቼም ሰራተኞች ማህበር ሲባል በአፍሪካም ሆነ በተለይ የአፍሪካ ሁለት አይነት ነበሩ። ኮሚኒዝም የሚያምኑ እንደነ ጋና፣ ጊኒ ነግብሴ ደምናምን ተለይቶ ከአፍሪካ ሰራተኞች ማህበር በነፃ ያለ መንግስት ተጽዕኖ የሚሰሩ እና በመንግስት ስር ሆኖ የሚሰሩ ሰሩ ለሁለት ተከፍሎ ነበር። የእኛ ይገርመሃል በአፍሪካ ውስጥ እንደኛ የመሰለ ነፃነት የነበረው የሰራተኛ ማህበር አልነበረም። ምክንያቱም እኛ ከዓለም ነፃ ሰራተኞች ማህበር በጊዜው ስልሳ ሁለት ሚሊዮን ያለው አባል ነበርን ማለት ነው። ይህንን በምናደርግበት ጊዜ እነሱ ለምሳሌ ወደ ሞስኮ ለመሄድ እኔ ለመጀመሪያ ጊዜ በሄድኩ ጊዜ አቶ ቤታውን ጠየቅኳቸው። ይህንን ሞስኮም ጋብዘውናል። እሺ ብያለሁ። እና ለምንድን ነው ወደዛ በምንሄድበት ጊዜ የመንግስት አስተያየት ስ ለማወቅ ፈልጌ ነው አልኳቸው። እሳቸው አስቀድመው ሞስኮ አምባሳደር ስለነበሩ እንኳንስ መሄድና እርዳታም ቢሰጡ ተቃበል ነው ያሉት። ይገቀ ነገር እና ጠቅላይ ሚኒስትሩ ሆነ ማነው ስሙ አቶ ጌታሁን እንግዲህ የሌበር የሚከታተሉ እሳቸው ነ በምንም አይነት አብዛኛው አባሎቻችን በሶሻሊስት ነገር ለሰሚናር እንልካቸዋለን፣ ወደ አሜሪካ እንልካለን፣ ወደ አውሮፓ እንልካለን። ማንም መንግስት ይሄን አድርጎ አላለንም። ንጉሱ ላይ በተቃጣው ከ1953 መፈንቅለ መንግስት ጋር የሰራተኞች ማህበር የነበራችሁ ሚና ምንድን ነበረ? እንቅስቃሴ ውስጥ ነበራችሁ ያን ጊዜ? ምንም የለም። ከዛ በፊት የነበረው ሰራተኛ ሲጨቆኑ ባንዲራ ይዘው ባለስልጣኖቹ ጃነዊ ጋር መሄድ ብቻ ነው እንጂ አልነበረም። እዚህ ኮኖ ፕሮፌሰር መልስ ዶክተር በረከት መከላከያ ኢታማጆር ሹም የነበሩ ስማቸው አልፈለጉም። ውስጡ ውስጡ ሀይል ነበር ማለት ነው። ያንን ሲከስፍ ሰራተኛ ማህበር ደግሞ ድጋፍ ሰጪ፣ በጠቅላላ ኢትዮጵያ ከተደረገ ይሳካል የሚባል አይነት ነው ፕሮግራም የነበራቸው። አድማጮች የኢትዮጵያ ሰራተኞች ማህበር መስራች ዋና ጸሐፊና ፕሬዝደንት ከነበሩት ከዘጠና አምስት ዓመት የድሜ ባለጸጋው ከአቶ በየነ ሰለሞን ጋር ያደረግነው ውይይት በዚህ አላበቃም። ቀሪውን በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን ችን አቶ በየነ ሰለሞን ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ ብዙ የሚያስተምሩ ለወደፊቱ ትውልድ መነሻ ኃይል የሚሆኑ ጠቃሚ ሀሳቦችን አጋርተውናል። እጅግ እጅግ አድርገን እናመሰግናለን። አሁን ደግሞ የሙዚቃ ሰዓት ነው። ሌላ አሁንም ከተለቀቀ ሳምንት ያልሞላው አዲስ ነጠላ ዜማ ነው የምንጋብዛችው። ቃልኪን ወይ ማማር እያለ ነው የተጫወተው። አዎ ይሄም እንግዲህ ደግሞ በማስተር ሳውንድ መልቲ ሚዲያ ዩቲዩብ ቻናል ላይ የተለቀቀ ሙዚቃ ነው። ልክ እንደ ራሄል ሙዚቃ ውብ የሆነ የቪዲዮ ክሊፕ ተሰርቶለታል። አድማጮቻችን በቃል ሙዚቃ ዘና እንዲሉ እንጋብዛለን።

አጀቡሻሉ በዝና አጀቡሻሉ በዝና አሚን ለቢ ውበትሽ ሰው ያዝናል ወይ ለእኔ ብደፍ አስተፊትሽ አርጎሻል ተዋጊ አርጎሻል አርበኛል በጋዜ ፍቅር ጦረኛ በቃል ኪን ወይ ማማር ሙዚቃ ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዶችን አሁንም በአሜሪካ ድምፅ ይቀጥላል። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ወደዚህ ወደ ዩናይትድ ስቴትስ ያመጣንና በጃዝ ሙዚቃ ታዋቂ የሆኑ አንድ ትውልድ የኢትዮጵያዊ ሕይወት ያስቃኘናል። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የሕግ አውጪ ተቋም የተቆጣጣሪዎች ምክር ቤት ወይም ሳን ፍራንሲስኮ ቦርድ ኦፍ ሱፐርቫይዘርስ ለአንድ ትውልደ ኢትዮጵያዊ የማስታወሻ መርሃ ግብር ከሰሞኑ አሰናድቶ ነበር። አዎ ስመኝሽ ትውልደ ኢትዮጵያዊው በከተማ ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ ናቸው። ከዚያም በተጨማሪ በተለያዩ ሰብአዊ ተግባራት ለከተማዋ ድጋፍ ያደረጉ መሆናቸው በመርሃ ግብሩ ላይ ተገልጿል። እንግዲህ እኚህ ሰው አጎናፍር ሽፈራው ፈራው ይባላሉ። በትውልደ ኢትዮጵያውያንና አሜሪካውያን መካከል ወንድማችነት እንዲያብብ ባደረጓቸው ጥረቶች ስማቸው ተደጋግሞ የተነሳውንና በቅርቡ በሞት የተለዩትን አጎናፍር ሽፈራውን ታሪክ ሊያስቀኝን ባልደረባችን ሀብታሙ ስዩም ባለቤታቸውን ወዳጆቻቸውን እና አድናቂዎቻቸውን አነጋግሯል። ቀጥሎ ይቀርባል። በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ሕግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የሕግ አውጪ ተቋም አባል ከሆኑት መካከል አንዱ አሻሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው። በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴላስ ሬስቶራንትንና የጃዝ ክለብን በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። በሰላሳ ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ አውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል። አሻሳፋይ ሰፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈሮ ይባላሉ። በከተማ ውስጥ በነበራቸው ወደ አርባ ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ሕገ ውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሐዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራው ያቀኑት ወጣቱ አጉናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸውም። እዚያ ዘመን የትግል ጓዳቸው ወይዘሮው አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል። ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው። እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ፣ በቃ ለኢትዮጵያ የተጨቆነው የኢትዮጵያ ህዝብ ነፃ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመር ነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር። የቀዳማዊ ኃይለ ስላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ አጎናፈር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም። ራሴላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው ኦልሞስት ሰባት ቀን ሞስትሊ አፍሪካን አሜሪካን አርቲስቶች የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎከሊም፣ የታወቁም ወይም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ፣ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው። ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልም ውር ቀጠና በ1950ዎቹ እና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀምረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየው ያስታውሳሉ። ኦልሞስት ሰላሳ አምስት ወደ ሰላሳ አምስት ዓመት ክለቦቹን ኦን ሲያደረግ በጣም የታወቁ ሙዚቀኞች ነበሩ። የሚያመጣው እና እድል ይሰጣቸዋል። ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው ካልቸሩን አቀፈው እና ሬዚስታንቱ ጠፋ። አብሮ መስራት ጀመር ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን እና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው ፖር ር ሃር በጣም በጣም ነው ያዘኑት። እና ያውቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ። እሱ ግን ጀስት ዋን ቱ ኢንትሮዲስ እና የሰማውን ስራ ላይ ማዋል ዋንስ አፖን ታይም ፌመስ ነበረ ይሄ ኤሪያ ስላሉ እሱን አውጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር የአፍሪካን ምግብና የአሜሪካን ጃዝ ብለው እንጆ ያረጉት ነበር። አቶ አጎናፍር ስመገናናው ራስላስ ጃዝ ክለብን በጥቁር አሜሪካውያን እና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ይችለው እንደነበር ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል። ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከዕይታ የራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ፣ የማህበረሰባቸው አምድና ከሰፊው ሕዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር። የአቶ አጎናፈር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለዓመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል። የሚገርም ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም የሰው ጋር የመተዋወቁ ዕድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይሄንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ነውን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስበው ሁልጊዜ ሁልጊዜ። አሁን ፊልሙ ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር። ኢንክሉዲንግ እኔና የእህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እሱም ከበሚያደርግበት ጊዜ አሁን የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልብ ሁሉ ጊዜ ኢትዮጵያ ነው። ችግር ሲኖር ነው በፋመኑ ጊዜ፣ እንደዚሁም ደግሞ አሁን ባለው ችግር ሁሉ ጊዜ ፓርቲስፔት ያደርጋል። ኖት ኦንሊ ፓርቲስፔት በማረግ ሳይሆን ማርች ሲኖር ማርች ያደርጋል። ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ። ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው። እና እነኚህን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂዩዝ ሂዝ ከኔክሽን ኢትዮጵያን እንዲረዱ አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በሰባ አንድ ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ። ራሱ ኮንሴፕቱ የመጣው የጃዝ እና የኢትዮጵያ ምግቡ እንዳልኩ ከሱ ነው እና የእሱ ቪዥን ነው ይሄ ነገር እና ደግሞ የሚገርመው ነገር በሴት ያው እኔ ባለቤቱ ቢሆን በሴት ኢንዲፐንደንስ እና በሴቶች ራይት እና ራሳችንን መግፋት እንደምንችል እና አንድ ቦታ ማድረስ እንደምንችል ሁል ጊዜ ኢንካሬጅ አድርገናል ነው። ምክንያቱም በእኛ ካልቸር በድሮ ይህ ስላልነበረ እና አሁን ብዙ ሙዚቀኞች እሱ ድሮ አፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር እየመጡ ይነግሩኛል። ስለ ራሴ ላስ ያውቃሉ እኔ ራሴ ላስ ጫዋት ነበር። እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ ያንጎኝ፣ እንደውም ሌላ ሰው ሳይቆጥረኝ እኔ ነው አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡኩ ላይ ጽፏል እና እኔ እኔም ምህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የሀገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከሱ የተማርነውን ነገር አፕ ላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው። በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተውቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ እስጢፋኖስ አቶ ጉናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው። አይ በጠቅላላው ግን ይህ ነው። አንድ ሰው ከራሱ ሕይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለአገሩ ህዝብ ኮንትሪቢት ማድረግ በጣም ትልቅ ነገር ነውና እሱን በማድረጉ በጣም የሚመሰገንና አራያም የሚሆን ይመስለኛል። ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፈር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያውሳሉ። አንድ ነገር ለእኔ እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን። አሜሪካን እኛን አይወድንም ወይንም አሜሪካን እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነውና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን፣ ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን፣ ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለእኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፕታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ፣ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንዳትሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖረ ራሱ ይሄ ነገር ሴንስ አይሰጥም። እንደዚህ ብሎ ማሰቡ እኛ የራሳችን ድክመት ነው። ኦርጋናይዜሽን ስትሮንግ ስላልሆንን ነው። ያንን ላይ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው። የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነፃነት አለማየሁ በድጋሚ አሁን እኔና እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ቢያጎናፍር የምትባል እንዲሁም እህቴ እስራኤል አለማየው እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እና ችግር ላላቸው ሰዎች እንደነሱን አይነት ሰዎች መርዳት አስበናል። ይህንን እየሰራንበት ነው እና አምሹር ይሰራል መርዳትም አለብን የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናረግ ያሰብ ነው። መሰናዷችንን የማጠናቀቀው ሮበርት ስቲዋርት የተባሉ የጂያዝ ተጫዋች አቶ አጎናፍርን ከዘከሩበት የማኅበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመቴ ነበረ። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዟቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ የጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ እና ምጠቅሳለሁ። ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙልጌታን በአድማጮች ስም በእጅጉ ላመሰግን መሰግን እወዳለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ሀብተ ሙሴዩምን ለዘገባው እናመሰግናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና ደሩ።